በርካታ ስደተኞች የሚመላለሱበት ባህር በሚገርም ሁኔታ ጸጥታ ሰፍኖበታል። ጊኒያዊ ወጣት አብዱልከሪም ካማራ ከባህሩ ዳርቻ ተቀምጦ ባለፈው የበጋ ወቅት ወደ ስፔን ደሴት ሲመጣ ያጋጠመውን ያሰላስላል። ወቅቱ የአትላንቲክ ማዕበል የጨመረበትና ለጉዞ እስኪ ስለነበር፣ ወጣቱ በላስቲክ ጀልባ ውስጥ ሦስት ቀናትን አሳልፏል። ጉዞው የተጀመረው ደቡብ ሞሮኮ ሲሆን በተአምር ከሞት ተርፏል። ከሚንሳፈፈው የላስቲክ ጀልባ ድንገት አየር ሲወጣ ተሰማን። በእርግጥ ይህ ያንተ መጨረሻ ሊሆን ይችላል የሚል ስሜት ተሰማኝ። በዛ ወቅት ማሰብ የቻልኩት ብቸኛው ነገር ያለኔ ድጋፍ ብቻዋን ስለምትቀረው ታናሸቴ ነበር። በድንጋጤ ደርቅ የቀረው በወቅቱ ጀልባ ውስጥ የነበሩ ስደተኞች ፈሳሹን መጠገን በመቻላቸው ፎርቴ ቨንቱራ የተባለ የስፔን ደሴት መድረስ ችለዋል። አብዱል ከሪም ካማራ በዚህ ዓመት ካናሪ ደሴቶች ከደረሱ አምስት ሺ ያለ አፍሪካውያን ስደተኞች መካከል አንዱ ነው። ይህ ቁጥር ከ2019 ጋር ሲነጻጸር ከ600 በላይ ብልጫ አለው። በአፍሪቃና በስፔን ደሴቶች መካከል ያለው የስደት መስመር ቀደም ሲል ስደተኞች የሚጠቀሙበት ሲሆን ከ200 ዓ.ም አጋማሽ ጀምሮ በዚህ መንገድ በአስር ሺዎች የሚቆጠሩ ስደተኞች ወደ ደሴቶቹ መጥተዋል። መንገዱ በዓለም ላይ እጅግ በጣም አደገኛ መሸጋገሪያ በመሆኑ ጥቂት ጀልባዎች ብቻ የሚሻገሩ ሲሆን እንደ ዓለም አቀፉ የረዴት ድርጅቶች መረጃ ከዚህ ቦታ ከ16 ስደተኞች መካከል አንዱ ይሞታል። ጄኔቭ ውስጥ በስደት ላይ በሚሰራ አንድ የምርምር ተቋም ባልደረባ የሆኑት ናብራም ፍሮስ እንደሚሉት ጉዳዩ የዓለም አቀፉ የኮሮና ወረርሽኝ ተጽዕኖ ውጤት ነው። የወረርሽኙ ማህበራዊና ኢኮኖሚያዊ ተጽዕኖዎች በእርግጥ ለብዙ ሰዎች የመሰደድ ፍላጎትን ይጨምራል። በሌላ በኩል ሰዎችንም ይገድባል፤ ምክንያቱም ለስደት የሚሆን ብዙ ገንዘብ አይኖራቸውም። ፍሮስ እንደሚሉት በአሁኑ ወቅት የስደት መንገዶች እየተለወጡ መምጣት ከኮሮና ጋር ብቻ የተያያዙ አይደሉም። ከቅርብ ዓመታት ወዲህ የአውሮፓ ሀገራት እንደ ኒጀርና ሊቢያ ካሉ የመተላለፊያ ሀገሮች ጋር የተለያዩ ስምምነቶች አድርገዋል። የአፍሪካ ሀገሮች ወደ አውሮፓ የሚያመሩ ስደተኞችን ሰሜን አፍሪካ የባህር ዳርቻ ከመድረሳቸው በፊት ለማስቆም፣ በምላሹ አውሮፓ ለእነዚህ ሀገሮች ከፍተኛ ድጎማዎችን በማድረግ ለ ልማት ያላቸውን ቁርጠኝነት የማሳደግ ስምምነት አላቸው። ያም ሆኖ እነዚህ ስምምነቶች የስደት መንገዶች እንዲለወጡ ከማድረግ የዘለለ ፋይዳ የላቸውም ይላሉ። በዚህ የተነሳ በካናሪ ደሴቶች ጉዳይ ስፔን የራሷ የፍልሰት ዲፕሎማሲ ሰለባ መሆኗ አያስገርምም ይላሉ ፍሮውስ። በሞሮኮና በስፔን መካከል የስደተኞች ቁጥር በከፍተኛ ሁኔታ በጨመረበት ጊዜ ስፔን ከሳምንት በኋላ 30 ሚሊዮን ዩሮ ወደ ሞሮኮ ልካለች። ይህንን ታዲያ የፍልሰት ትብብር ይሉታል። በድንበር ተሻጋሪ ወንጀሎች ላይ በሚሰራ አንድ መንግስታዊ ያልሆነ ድርጅት ባልደረባ የሆኑት ማት ሄርበርት በአንድ ነገር እርግጠኛ ናቸው። ወደፊት ወደ አውሮፓ የሚደረግ ሰፊ የፍልሰት እንቅስቃሴ ይኖራል። ቀደም ሲል ከሰሜን አፍሪ አፍሪካ ወደ አውሮፓ የሚሻገሩ ስደተኞች በጣም ጥቂት ሲሆኑ በአሁኑ ወቅት ግን ሰሜን አፍሪካውያን ለስደት ወደ ጀልባ መግባት ጀምረዋል። በዚህ ዓመት ከ7000 በላይ ቱኒዚያን የሜዲተራኒያን ባህር ያቋረጡ ሲሆን ይህም ከ2011 የጸደይ አብዮት ወዲህ ከፍተኛ ቁጥር ነው ተብሏል። አጎራባች ሊቢያም ቢሆን በአንድ ወቅት ከማዕከላዊ የሜዲተራኒያን የመሸጋገሪያ ሀገራት አንዷ የነበረች ቢሆንም በአሁኑ ወቅት ግን ራሳቸው የሀገሬው ሰዎች የህገ አዘዋዋሪዎች እና የደላሎች ደንበኛ ሆነዋል።